በትግራይ ክልል የሚንቀሳቀሰው የአረና ትግራይ የተቃዋሚ ፓርቲ አዲስ ከመረጣቸው 11 የማዕከላዊ ኮሚቴ አባላት አንዱ በመቀሌ ከተማ የሚገኘው ክሊኒካቸው ደንብ ተላልፏል በሚል ለአንድ ዓመት ተዘግቶባቸዋል። የትግራይ ጤና ቢሮ መቀሌ ከተማ ውስጥ የሚገኘውን የዶክተር ማርቆስን የግል የሕክምና ማዕከል የዘጋው የሕክምና ማዕከሉ ህግ ተላልፈዋል በሚል እንደሆነ ገልጿል። በአንጻሩ የሕክምና ማዕከሉ ባለቤት ዶክተር ቆስ ገሰሰ የተላለፍኩት ህግ የለም፣ እርምጃው ባለኝ የፖለቲካ ስብዕና ላይ የተወሰደ ጥቃት ነው ሲሉ ይከሳሉ። ዶክተር ማርቆስ ገሰሰ አረና ትግራይ ጥር ወር ላይ ባካሄደው አራተኛው መደበኛ ድርጅታዊ ጉባኤው ከተመረጡት የፖሊት ቢሮ አባላት መካከል አንዱ መሆናቸው ይታወቃል። በጤና ቢሮ የጤና ቁጥጥር የስራ ክፍል ኃላፊ አቶ ባህረ ተካ እርምጃው ሙያዊ እንጂ ፖለቲካዊ አንደምታ የለውም ይላሉ። ግርማ የገብሩ የሁለቱን ወገኖች አስተያየት አክሎ የላከው ዘገባ ነው። ቀጥሎ የሚቀርበው የትግራይ ጤና ቢሮ የመድኃኒት የእንክብካቤ ና የጤና ደንብ ቁጥር 83 ህዝባር 2006 በመጥቀስ የዶክተር ማርቆስ የህክምና ማዕከል ህጉን ተላልፏል በሚል ለአንድ ዓመት እንዲዘጋ ና የስራ ፍቃድ እንዲመልሱ ወስነዋል። በቢሮው የጤና ቁጥጥር የስራ ክፍል ኃላፊ አቶ ባህረ ተካም እንዲያውም ቅጣቱ የስራ ፍቃድ ሙሉ ለሙሉ እስከመሰረዝ ይደርሳል ብለዋል። ይህንን ባለሀብት ኦር ባለሙያ ጤና ቢሮም ሳያስፈቅድ እኛም ሳናውቀው ይሄ ሙያ ፍቃድ ለክራይ አሳልፎ ሰጥተዋል። ለክራይ አሳልፎ በመስጠቱ አሁን በወጣው አዋጅ ደንብ መምሪያ አለ። ስለዚህ ይህንን ሙያ ፍቃድ አሳልፎ ለማንም ከሰጠ ሙያ ፍቃዱ ይሰረዛል ነው የሚለው። ሆኖም ግን አሁን ባለው ሁኔታ ግን ለአንድ ዓመት ያህል እንዲታገድ ወስነናል። የህክምና ማዕከሉ ላልተፈለገ አላማም እየዋለም እንደሚገኝ አቶ ባህረ ያስረዳሉ። አሁን ህንፃው በቂም ባይሆን ባለው ህንፃ ግን ለፑልጌም፣ ለኮፊ ሀውስ፣ ለስቶር ስሚንቶ በተጨባጭ አከራይቶት ያለው ማለት ነው። ስለዚህ ይህንን ደግሞ አግባብ አይደለም፣ ህጉም አይፈቅድም፣ አዋጁም አይፈቅድም ማለት ነው። ሲታገድ እንዲሁም ዶክተር ማርቆስ ላይሰንስን መልስ ስንል ይዞት ነው የሆነ ላይሰንስ። ይህ ራሱ በጣም ህገወጥ ነው ማለት ነው። መልስ ሰው ብለ ተደጋጋሚ ደብዳቤ የተሰጠት ሳይመልስ ነው አሁን ይዞት ወደ አዲስ አበባ ሄዶ ማለት ነው። ዶክተር ማርቆስ ትምህርት ላይ አዲስ አበባ ነው የሚገኙት። ዛሬ ጠዋት ስልክ ደውዬ ጠይቄያቸው ነበር። ዶክተር ማርቆስ የቀረበባቸው ክስ ውሸት ነው ሲሉ አጣጥለውታል። ኧረ በጭራሽ ውሸት ነው። የሆስፒታል እኮ ዘጠና ስምንት ነው ያወጣት ኮንስትራክሽን ላይ ስለሆን ስሚንቶ ምናምን እናስቀምጥበት ጣውላ፣ እንደዚህ ስቶር አለ ለፑል ለኮፊ ሀውስ ምናምን የተከራዩት ለድንኳን ለጫማ ቤት ልብሱ ከተከራዩ አንድ መደዳ አለን እሱ ደግሞ የሆስፒታሉን ፓርት አፌክት አያደርግ። የሆስፒታሉ ፓርት አይደለም ለይተን የምናከራየው ነው። ያ ደግሞ መፍታችን ከህክምና ማዕከሉን ኢንፍራስትራክቸር ግን ምንም አፌክት አያደርግ። ዶክተር ማርቆስ ገሰሰ አረና ትግራይ ባለፈው ጥር ወር መጨረሻ ባካሄደው አራተኛ መደበኛ ጉባኤ ድርጅቱ ከመረጣቸው አስራ አንድ የፖሊስ ቢሮ አባላት አንዱ መሆናቸው ይታወቃል። ዶክተር ማርቆስ አሁን የተወሰደብኝ እርምጃ ሆን ተብሎ ጥቃት ለመፈጸም የታለመ ነው ይላሉ። ያፈገስቡ እኔን አይተ ተቀጣ አይነት ለማሳየት ለሌላው ምሁር፣ ሌላው ነጋዴ ገብቶ ዲሞክራሲ ውስጥ እንዳይሳተፉን ተብሎ የተሰራ ሴራ ነው። የጤና ቢሮ የስራ ኃላፊው አቶ ባህረ ተካ እርምጃው ሙያው እንጂ የፖለቲካ አቋምን መሰረት አድርጎ እንዳልተወሰደ ያስረዳሉ። ይሄ ባለሙያ ይሄ ባለሀብት፣ አረናም ሊሆን ይችላል፣ ኢህአዲግም ሊሆን ይችላል። በነም ጥያቄ የለውም። እኛ ሙያ መሰረት አድርገን ነው የምንሰራ ያለ በተሰጠው ስታንዳርድ መሰረት ህብረተሰቡን እያገለገለ ነው ወይስ አይደለም። ስለዚህ ይህንን የሙያ ስራ ከማንም ድርጅት የሚተሳሰርም አይደለም። ዶክተር ማርቆስ የስራ ፍቃድ እንዲመልሱ ተጠይቀው ፍቃደኛ ለመሆናቸው በሚመለከት ለመመለስ ምንም የሚያስቸኩል ነገር የለም ብለዋል። ሮብ ነው የሰጡኝ ደብዳቤው። ሐሙስ በዓል ነው አርብ፣ ቅዳሜ፣ እሁድ፣ ሰኞ፣ በስንት ቀን ነው እንደሚመለሰው ፈቃድ? ምንም የሚያጣችሁ ነገር አለ? እኔ ግን ያንን ፈቃድ ከጠበቃ ጋር ምናምን፣ መቼ እንደተሰጠ መቼ እንደታደሰ ይህን ለማሳየት ስለፈለግኩኝ አቆይቸዋለሁ። ይህን ሳምንት ደግሞ ወደጋ አቆየዋለሁ። የጤና ቢሮው በሌሎች ላይ ተመሳሳይ እርምጃ ሲወስድ እንደቆየ አቶ ባህሪ አስታውሳለሁ። በርከት ያሉ በዚህ ጉዳይ ላይ ከተቀመጠው ስታንዳርድ ውጭ ሲሰሩ ሲገኙ በርከት ያሉ የተቀጡ ቅጣቶች አሉ። አሁን ለምሳሌ መቀሌ ላይ አንድ መድኃኒት ቤት ከተሰጠው የስራ ድርሻ ኦር ስኮፕ የሚባል ከዛ ወጥተው የሚሰሩ ስራዎች አሉ። አሁ መርፌ መውጋት አለ። ፍጹም የተከለከለ ነው። ኤክስፓየርድ ያደረጉ መድኃኒቶች ሲሸጡ አግኝተናል። ስለዚህ እነዚህ ሁለት ዓመት የሙያ ፈቃዳቸው እንዲሰረዝ ተደርጓል። በተጨማሪ እስከ ስድስት ወር የታሸጓል። ምክንያቱም ህብረተሰቡ ተጠቃሚ እንዲሆን ብር እየከፈለ በሽታ እንዳይገዛ አግባብ ባለው ሁኔታ ሲነገር ቆይተዋል። አሁን ወደ ተግባር ነው የገባ ነው። ዶክተር ማርቆስ ጉዳዩ ወደ ፍርድ ቤት ለማቅረብ በመዘጋጀት ላይ እንዳሉ ገልጸዋል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለ።